የወጣቶች ዓለም ወደ አውሮፓ እንሰደዳለን ብለው አሁን ድረስ በሊቢያ እስር ቤቶች የሚማቅቁ አሉ። ሌሎች ደግሞ በረሃና ባህር አቋርጠው አውሮፓ ለመግባት ሲሉ ሕይወታቸውን አጥተዋል። የዲደብሊው ባልደረባ ኤዲት ኪማኒ ከቤኒን ሲቲ ወጣቶች ጋር ተወያይታለች። ጣታችንን ወደ መንግስት መጠቆም ማቆም ያለብን መስሎ ይታየኛል። ስለ አውሮፓ ህገወጥ ጉዞው ጉዞ ደግሞ አንድ መጽሐፍ የጻፈው ናይጄሪያዊ ስለ ፈታኙ ጉዞ ያጫወተናል። ወደ ገሃነም የሚደረግ ጉዞ ነበር ማለት እችላለሁ። ኢትዮጵያዊው መሐመድ ደግሞ ሊሰደድ እየተዘጋጀ ነው። ወይ ድናለሁ ወይ ሞታለሁ ከሁለት አንዱ እስከ መረጥኩ ዜ ነው። ሄደው መቼም አልፋለሁ አልልም። የሌሎች አፍሪቃውያንን ማስተያየት በዚህ ዝግጅት አካተናል። የናይጄሪያ ኤዶ ግዛት ዋና ከተማ የሆነችው ቤኒን ሲቲ በሰዎች ህገ ወጥ ዝውውር ማዕከልነት ትታወቃለች። ወደ ሊቢያ ሊሰደድ ያሰበ ናይጄሪያዊ በዚህ ከተማ በቀላሉ ደላላ ያገኛል። የዶቼ ቬለዋ ኤዲት ኪማኔ ወደዚህ ስፍራ ተጉዛ ለምን ብዙዎች መሰደዱን እንደሚመርጡ ጠይቃለች። እዚህ ቤኒን ውስጥ ባደረግኩት ክትትል ለመረዳት የቻልኩት በ 1980 ዎቹ በርካታ ሴቶች ጣሊያን ሀገር የቲማቲም እርሻ ውስጥ ሰብሳቢ ሆነው ተቀጥረው ይሰሩ ነበር። እነዚህ ሴቶች ሴተኛ ዳሪ ቢሆኑ የበለጠ ገንዘብ እንደሚያገኙ በመረዳታቸው ወደዚህ ተግባር ተሰማርተዋል። ኋላም ወደ ቤኒን ሲቲ መጥተው ሌሎች ሴቶችን በማሰማራታቸው ይህ ተግባር የህገወጥ ዝውውርን፣ የወሲብ ንግድን የመሳሰሉ ጉዳዮች እንዲከሰቱ ዳርጓል። መንግስት ለጉዳዩ ትኩረት ሰጥቶና የማገገሚያና የግንዛቤ ማስጨበጫ ማዕከል ከፍቶ በቅርበት እየተከታተለ ነው። ይሁንና ወጣቶች እዚህ መኖር እንዲችሉ ኢኮኖሚው በቂ ያልሆነበት ምክንያት አሁንም ቢሆን ግልጽ አይደለም ትላለች ኤዲት። በእርግጥ ቤኒን ሲቲ ለመኖር አመች አይደለችም ወይስ ሀገሪቷን ለቀው የሚሄዱት ሰዎች ናቸው ገጽታዋን መጥፎ ያደረጓት? ኤዲት የዩኒቨርሲቲ ተማሪዎችን ጠይቃለች። በዚህ ከተማ ያለው ትልቁ ችግር የወጣቶች ተቋማት ለወጣቶች አይደለም የተሰጡት። ወጣቱ መብቱን መገንዘብ አልቻለም፣ ምክንያቱም ስግብግብ ስለሆኑ እድሉን አይሰጡም። ምንም ዋስትና የለም። ከባንክ እንኳን ብድር መጠየቅ አልችልም። ጣታችንን ወደ መንግስት መጠቆም ማቆም ያለብን መስሎ ይታየኛል። አንዳንዶቻችን መንግስት መጥፎ ነው እንላለን። ነገር ግን አንዳንዶች ስልጣኑን ቢያገኙ እንኳ ነገሩን የበለጠ መጥፎ እንደሚያደርጉ ታምናለው። ማህበረሰባዊ ለውጥ የሚገኘው በተናጠልና ማህበረሰቡን በማበረታታት ነው። ስለዚህ ራሳችን ወጣቶቹ የተሻለ ነገር ለማድረግ ከተበረታታን በመሪዎቹ ቦታ እንሁንና ነገሮች ይሻሻሉ። እንደ እኔ አመለካከት ቤኒን ሲቲ ጥሩ የመኖሪያ ቦታ ናት። ነገር ግን መንግስት በቂ እየሰራ አይደለም። የደህንነቱ ሁኔታ አስተማማኝ ስላልሆነ ከጠዋቱ አንድ ሰዓት ጀምረን ነው የምንሯሯጠው። ኢንሴኩሪቲ ኢዝ አላርሚንግ። በርካታ የአፍሪካ ወጣቶች በምዕራባውያን ሀገራት በቀላሉ ስራ የሚገኝባቸው ጥሩ ህይወት የሚኖርበት አድርገው ነው የሚመለከቱት። እንደዚህ ከሚያስቡት አንዱ የነበረው ዛሬ ስፔን የሚኖረው ናይጄሪያዊ ኪሌቺ ጉድላክ ነው። የሳራን በረሃና የሜዲትራያንን ባህር ሊያቋርጥ ሲል የሚገጥሙትን ፈተናዎች ሳያገናዘብ ነበር በወቅቱ ለጉዞ የተነሳው። ዛሬ ይህንን ተሞክሮውን ከሞት ጋር ቁማር በተሰኘው መጽሐፉ ይተርካል። ቸልተኝነት ዋናው ምክንያት እንደሆነ ተረድቻለሁ። ከአፍሪቃ ወደ አውሮጳ የሚደረገው ጉዞ ቀላል እና ሳምንት ወይም ሁለት ሳምንት የሚፈጅ ተደርጎ ይታሰባል። ይህ እንዳልሆነ በጉዞ የተረዳሁ ጊዜ ይህንን ቸልተኝነት ማስቆም አለብኝ ብዬ የተነሳሁ። ለዚህ ነው ይህን መጽሐፍ የጻፍኩት፣ አፍሪቃውያን እንዲህ አይነት ጉዞ ከማድረጋቸው በፊት ሁለት ጊዜ እንዲያስቡበት። ታዲያ ጉዞ ምን ይመስል ነበር? ወደ ገሃነም የሚደረግ ጉዞ ነበር ማለት እችላለሁ። ጥሩ ጓደኛዬን በሞት አጥቻለሁ። በረሃ ላይ ሕይወቱ ሲያልፍ ተመልክቻለሁ። እኔ ራሴ እድለኛ ሆኜ ነው እንጂ ልሞት ነበር። ወጣት ልጅ ስትደፈር አይቻለሁ። መሳሪያ ደቅነውብን ስለነበር ምንም ማድረግ አልቻልንም። እነዚያ አራት ቀናት በረሃ ላይ በጣም መጥፎ ነበሩ። ጉድላክ ሕገ ወጥ ሰው አዘዋዋሪዎች በሳምንት ቢበዛ በሁለት ሳምንት ውስጥ አውሮፓ መድረስ እንደሚችል እንዳሳመኑትና ገንዘብ እንድከፍላቸው ይናገራል። ለጉዞ ያስፈልጋል ያሉትን ማስረጃዎች ጉድላክ እንዳሟላም በኒጀር በኩል አድርጎ ወደ ሳሃራ በረሃ ከበርካታ ስደተኞች ጋር ጉዞ ጀመረ። አልጄሪያን አቋርጦም ከብዙ ፈተና በኋላ ሞሮኮ ደረሰ። ከዛ ግን የሜዲትራያንን ባህር ማቋረጥ ነበረበት። የመጀመሪያ ሙከራው አልተሳካም። 36 ሰዎችን አሳፍራ የነበረ አንዲት ጀልባ ሰምጥ ጉድላክ ከተረፉት 13 ስደተኞች አንዱ ነበር። ከዛም ገንዘብ ሞሮኮ ላይ አጠራቅሜ በሁለተኛ ሙከራ ተሳካለኝ የሚለው ጉድላክ አውሮፓ እስኪገባ የፈጀበት ጊዜ ግን ሶስት ዓመት ነበረ። ምን እንደሚጠብቀው አስቀድሞ ቢያውቅ ኖሮ ጉዞን ይጀምር ነበር? በፍጹም በፍጹም። መጽሐፉን አፍሪቃ ውስጥ ያነበቡ ሰዎች እንኳን ጻፍክ፣ እኛም ጉዞ ልንጀምር ነበር፣ ካነበብነው በኋላ ግን ለመቅረት ወስንናል እያሉ ያመሰግኑኛል። ይሁንና ጉድላክ የሚያመሰግኑት ብቻ አይደለም ያሉት። የዲደብሊዩ የፌስቡክ ተከታታይ ራውል ጉንሰላስ ለምሳሌ ወጣት አፍሪቃውያን ወደ አውሮፓ እንዳይመጡም ምክር መለገስ ከሚችሉ ሰዎች ውስጥ አትካተትም። ምንም እንኳን የሚያስፈራ ጉዞ ብታደርግም፣ አሁን ስፔን ነው የምትኖረው። ትክክለኛ ይሆን የነበረው አውሮፓ ደርሶ እንዳሰበው ሆኖ ስላላገኘው ወደ ሀገሩ ከተመለሰ ሰው ነው ይላል። ለዚህ ጉድላክ ምላሽ ሰጥቷል። የራውልን አመለካከት እቀበላለሁ። ነገር ግን ሙሉ በሙሉ ባለው አልስማማም። ሶስት ዓመት በፈጀብኝ ጉዞዬ የነበረኝ ተሞክሮ ከባድ ነበር። ለዚህም ነው አፍሪቃ ያሉ ሰዎች ሊያዳምጡኝ የሚገባው። እዚህ የደረስኩት እድለኛ ስለሆንኩ ብቻ ነው። ይሁንና ገላዬ በሙሉ ጠባሳ ነው። በጉዞ ወቅት የገጠሙኝ ብዙ ጠባሳዎች አሉ። አሁን ድረስ ያሳለፍኩትን ጉዞ ሳስብ ያቃዣኛል። ባህር ላይ፣ በረሃ ላይ የሞቱትን ሰዎች በአይን አይቻቸዋለሁ። ስለዚህ ታሪኬ ዋጋ ያለውና ጉዞ ምን ይመስል እንደነበር ለአፍሪቃውያን መንገር የምችል ትክክለኛው ሰው ነኝ ብያምናለሁ። ስለሆነም ጉድላክ ምክሩን አላቋረጠም። መምጣት የለባቸውም። ጨርሶ ማሰብ የለባቸውም። ከሚገጥማቸው ፈተና አንጻር አፍሪካ ውስጥ ያላቸው ሕይወት ይሻላል። አሁን ድረስ ብዙ ሰዎች ሊቢያ ውስጥ ስላለው አስጨናቂ ሁኔታ ይነግሩኛል። የሌሎቹንም ተሞክሮ አሰባስቤ አንድ መጽሐፍ ማድረግ እፈልጋለሁ። ስለዚህ የምመክራቸው ጉዞውን አታድርጉ፣ ጥሩ አይደለም፣ ትክክል አይደለም። የሀያ ሰባት ዓመቱ ኢትዮጵያዊ ወጣት መሐመድ ግን መሰደድን አሁንም ድረስ እንዳማራጭ ያያል። አሁን ኢትዮጵያ ላይ ያለው የወሬ ለውጥ ነው። በተለይ ደሴ ላይ በጣም አስቸጋሪ እንግዲ ሰራተኛ ህይወት በቃ መኖር ያስጠላል። እውነቴን ነው የምነግርሽ ምግብ ለመብላት አንድ ጊዜ ለመብላት በጣም የሚያቃቅጥ እና የሚያስቸግር አገር ላይ ነው ያለው ስለዚህ ራብ ምትሞቹ ደግሞ ከንቀሳቀሶች ወይ ብትሞቹ ወይ ብትዝኝ ይሻላል። ሰላላችን እንግዲህ አንድ ሺ ብር ደሞዝ፣ ሁለት ሺ ብር ከዛ በላይ እንዴት ትምህርት ጨርሰሻል አገር ሀገር ውስጥ እኮ ያለው እኛ እኮ እንደ አገርም እንደ ሰው መቆጠር ነው እኮ መሐመድ፣ የሌሎች ውጭ አፍሪካውያንን ተሞክሮ ብቻ ሳይሆን ጥር ሀያ አንድ ቀን ሁለት ሺህ አስራ አንድ ዓመተ ምህረት ከጅቡቲ ወደ የመን ሲጓዙ ባህር ሰምጠው ሀምሳ ሰባት ኢትዮጵያውን መሞታቸውን ሰምቷል። በዚህም ማዘኑን ገልጾልናል። እሱስ ከተጓዘህ ይህ ሊገጥመው እንደሚችል ያውቃል። አውቃለሁ። አዎ እንደሚያጋጥመኝ አውቃለሁ። ወይ ድናለሁ፣ ወይ ሞታለሁ። ከሁለት አንዱ እሱን ከመርኩ ይዤ ነው የምሄደው። መቼም ብ አልፋለሁ አለለም። ያው ከሁለት ወይ ትድኛለሽ፣ ወይ ትሞቻለሽ። ደግሞ ምንም ዘ የተለየ ነገር አይደለም። እድልሽ እንድትሞቀን ይሻላል እንጂ በጣም አስቸጋሪ ነው። እኔ ቦታ ሆነሽ ብታይ ምን ይችላል? እንዴት አድርጌ እንደሚነግርሽ። የዲደብልዩ ሰባ ሰባት ከመቶ አዘጋጅ ክፍል ለምን ወጣት አፍሪቃውያን በሊቢያ የስደተኛ እስር ቤቶችና በባህል ላይ የሚገጥማቸውን ፈተና እንደ መሐመድ እያወቁ ብዙዎች ህይወታቸውን አደጋ ላይ እንደሚጥሉ በፌስቡክ ገጹ ላይ አወያይቶ ነበር። የጥቂቶቹን አስተያየቶች እናሰማችሁ። ሄንሊ ኤኳና ኤኩዌሎ ከኬፕታውን ደቡብ አፍሪካ፣ ሜዲትራኒያን ባህር ላይ ህይወታቸው የሚያልፍ ወጣቶች ብዙ ግንዛቤ የሌላቸው ናቸው። አውሮጳ ገነት ናት ብለው ያስባሉ፣ ግን ተሳስተዋል። ያላቸው የግንዛቤ ጦት ነው ህይወታቸውን እስከ ማጣት የዳረጋቸው ይላል። ኤዲ ኤዲ ደግሞ ከዩጋንዳ ከአፍሪቃ ወደ ምዕራብ ሀገራት ህዝባቸው የሚሰደዱ ሀገራት ምክንያቱ ግልጽ ነው። ተጠያቂዎቹ እጅግ ስግብግብ የሆኑት የአፍሪቃ መሪዎች ናቸው ይላል። ጎቱ ፌቨር ደግሞ ከጋና ሰዎችን በህገ ወጥ መንገድ ወደ አውሮፓ ማሻገሩ ራስ ወዳድነት ነው ይላል። እናንተም አድማጮች ያላችሁን አስተያየት አካፍሉን። ሰባሰባት ከመቶ ይሆናል ተብሎ የሚገመተው የአፍሪቃ ወጣትን ጉዳይ የዳሰሰው የዛሬው የወጣቶች ዓለም ዝግጅታችን በዚሁ ይጠናቀቃል። ልደት አበበነኝ ጤና ይስጥልኝ።